የዓለም ባንክ ፕሬዝዳንት ጂም ዮንግ ኪም በባንኩ ድረ ገጽ እንዳስታወቁት ከመንግስታቱ ድርጅት ጋር በመተባበር ለረሃብ የተጋለጡት ሀገራት ምግብ እንዲያገኙና ተማሪዎች ትምህርታቸውን እንዳያቋርጡ ይደረጋል። ጉዳዩን አስመልክቶ ኢትዮጵያ ለምን ሁሌም በረሃብ ትጠቃለች? ከ20 ዓመታት ወዲህ በተለይ ሶማሊያና ኦሮሚያ ክልሎች ለረሃብ እየተጋለጡ ነው። በቀደሙት ዘመናት ደግሞ ትግራይና ወሎ ተጠቃሽ ነበሩ። የምጣኔ ሀብቱ ምሁር ዶክተር ሩንዳሳ ሼቴ በዚህ ላይ ማብራሪያ አላቸው። ኢትዮጵያ አሁን የት ነው ረሀብ ያለው? ድሮ በአስራ ዘጠኝ ሰማንያዎቹ አካባቢ ወያኔ ጫካ በነበረበት ጊዜ፣ ከደርግ ጋር በሚዋጋበት ጊዜ ረሃቡ የነበረው ወሎ እና ትግራይ ውስጥ ነበር። ዛሬ ግን አሸንፎ ደርግን አባሮ ስልጣን ከያዘ በኋላ ረሃቡ የት ነው ያለው? ኦሮሚያ ውስጥ ነው ያለው። ለምንድን ነው ኦሮሚያ? ሕዝቡ ለነጻነቱ እየተዋጋ ስለሆነ ከዛ ጋር ነው የተያዘው። ማለት ልክ ድሮ ትግራይ ራብን እንደነበረ ሁሉ ዛሬም ደግሞ ኦሮሚያ መራብ የግድ ይሆናል ማለት ነው። ሰላምና አለመረጋጋት በሚኖርበት ሁኔታ ውስጥ ረሀብ እንደሚኖር እናውቃለን። በሌሎችም የዓለም ጦርነቶች እና ውስጥ ለውስጥ በሚካሄዱ ጦርነቶች እንደዚሁ ረሀብ እንደሚከሰቱ እናውቃለን። ስለዚህ ኢትዮጵያ ግንባር ቀደም ረሀብተኛ መሆኗ አያስደንቅም። የእህል ዋጋ በጣም ኑረዋል። በሚንርበት ጊዜ ነጋዴው እህሉን ዋጋ እስኪጨምር ይጠብቃል። በዚህ የተነሳ እህል ዋጋ ከፍ በማለቱ ህዝቡ ባለው አቅም ገዝቶ መጠቀም አይችልም። ስለዚህ ያ የኢኮኖሚ ፖሊሲ ጋር እያያዛል ማለት ነው። ኢትዮጵያ የሚራበው ድሮም ሆነ ዛሬ ጦርነት ባለበት አካባቢ ነው። አሁን ትግራይ ጦርነት የለም፣ ስለዚህ አልተራበም። ወሎ ጦርነት የለም፣ ስለዚህ አልተራበም። ደቡብ ሱዳን፣ ሶማሊያና የመን ጦርነት አላቸው። ናይጄሪያና ኬንያ ጦርነት የለም በኢትዮጵያም ኦሮሚያ ክልል ወይንም በሶማሊያ ጦርነት የለም። ታዲያ ይህ እርስዎ ከሚሉት ሀሳብ ጋር ይያያዝ ይሆን? ዶክተር ሩንዳሳ ለዚህ መልሳላቸው፣ ኦሮሚያ ግን ከኦጋዴንያ ጋር እያጋጩት ሆነ ግን እያባርነር ነው በሚል በቦረና በተለይ በምስራቅ ኦሮሚያ አካባቢ ህዝቡ እየታመሰ ነው። በዛ የተነሳ ይራባል። ናይጄሪያ በቦኮሃራምም ይሁን በሌላ ምክንያት የተነሳ ወይ በጎሳ ግጭት እንደምታውቀው የተለያዩ ነኢቦ፣ ነሀውሳ የተለያዩ ጎሳዎች ራሳቸውን በራሳቸው የማስተዳደር አይነት ጥያቄ አንስተው የሚዋጉበት ሀገር ነው ናይጄሪያ። ራሱና እንዳልከው እንግዲህ ረሀብና ሰላም እና አለመረጋጋት ተያያዙ መሆናቸውን በዚህ ነው የምታውቀው። ዶክተር ሩንዳሳ ድርቁን በተመለከተ የእርዳታውን አሉታዊና አዎንታዊ ገጽታውንም እንዲህ ያብራራሉ። በጎ ጎኑ እንግዲህ ለጊዜው የሰው ህይወት እንዳያልፍ ህዝቦችን ከሞት ለመታደግ ይረዳል። ኦሮሞም ሆነ ሶማሌ፣ ዮመንም ሆነ ናጄሪያዊ አንድ ህፃን፣ አንዲት ሴት፣ አንዲት ወላድ ከሞት አንድ ቀን እንኳን ለመታደግ እድል ይከፍታል ብዬ ነው የማስበው። ግን ረዘም ላለ ጊዜ ካየ ነው በዛ መልክ ካየ ነው እርዳታ ጥቅም የለውም። ሰው ሁሌ ተመጽዋች ነው የሚሆነው። እርዳታ የሚፈልግ ህዝብ ራሱን ችሎ አይኖርም። ስለዚህ እርዳታ የረጅም ጊዜ ጥገኛ ነው የሚያደርገው ህዝቡን በኢኮኖሚም ላይ ቢሆን ሰው ሰነፍ እንዲሆንና በራሱ እንዳይተማመን ነው የሚያደርገው። በነገራችን ላይ ኤርትሪያ እርዳታ ብዙ ጊዜ እንስጣችሁ ብሎ ለምነው ነበር እነዚህ ምዕራባውያን አንፈልግም ሂዱና ለኢትዮጵያ ስጡ ብሎ ኢሳያስ አፈወርቂ ያባሯቸዋል። እንግዲህ ተመልከት ኤርትራ ተራበ ሲባል አልሰማም ከአምስቱ ሀገሮች መሀል የለም ኤርትራ። እና ምንድን ነው ያ እነዚህ ሰዎች ያላቸው አትቲዩድ እነ ኤርትራ ማለት ነው፣ ራሳችንን እንችላለን፣ ቆፍረን እንችላለን ብቻ ሰላም ይኑረን በሚል ስሜት ተነሳስተው ራሳቸውን ለመቻል የሚያደርጉት መፍጨርጨር የዛሬ አስር አስራ አምስት ዓመት ውጤቱ ይታያል ማለት ነው። ግን በእኛ ሁኔታ ከመጣ ወያኔ ስልጣን ተቆናጦ ለመቆየት በሚያደርገው ጥረት ረሃብን ይጠቀምበታል፣ አለመረጋጋቱን ይጠቀምበታል፣ አቴንሽን ለመቀየር ይጠቀምበታል። ስለዚህ ለህዝብ ያልተመረጠ አምባገነን ስልጣን ላይ እስካለ ድረስ ሰላም የለም። ሰላም እስከሌለ ድረስ ደግሞ ረሃብ ይቀጥላል፣ ድህነት ይቀጥላል። ለዶች በለ ራዲዮ ዘገባ መክብብ ሸዋ ነኝ ከዋሽንግተን ዲሲ።